አቶ በረከት ስምኦን እና አቶ ታደሰ ካሳ ከህግ አግባብ ውጭ ውሎችን በመፈጸም በጥረት ኮርፖሬሽን ውስጥ ከ2.2 ቢሊዮን ብር በላይ አጥፍተዋል በማለት የክሱ አቃቢ ህግ ክስ መስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል። አስቴር ምስጋናው ዝርዝር አላት። ዛሬ የክልሉ አቃቢ ህግ በቀድሞ የጥረት ኮርፖሬት ከፍተኛ አመራር በነበሩት በአቶ በረከት ስምኦን ና በአቶ ታደሰ ካሳ ላይ በአራት የሙስና ወንጀሎች ክስ መስርቷል። ተከሳሾቹ የጥረት ኮርፖሬት የቦርድ ሰብሳቢ ና ዋና ስራ አስፈጻሚ በነበሩበት ወቅት የማይገባ ጥቅምን ለማግኘትና ለማስገኘት ሲባል የህዝብ ሀብት የሆነውን የጥረት ኮርፖሬት ከደንብና መመሪያ ውጭ ውሎችን በመፈጸም ከሁለት ነጥብ ሁለት ቢሊዮን ብር በላይ ጉዳት እንዲደርስ አድርገዋል በማለት ነበር አቃቢ ህግ ክስ የመሰረተው። የክልሉ ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ክሳቸውን በንባብ ያሰማ ሲሆን በአንደኛ ክስ ላይ የተጠቀሰው ከዳሸን ቢራ ፋብሪካ አክሲዮን ማህበር ሽያጭ ጋር በተያያዘ ነበር። ፋብሪካው የማምረትም ሆነ የገበያ አቅም ያለው በቂ ጥናት ሳይካሄድ ለእንግሊዙ ዱኤት ቢቨሬጅ በ50 ነጥብ 14 በመቶ ድርሻውን አሳልፈው በመሸጥ ከ1 ነጥብ 8 ቢሊየን ብር በላይ በጥረት ኮርፖሬት ላይ ጉዳት እንዲደርስ አድርገዋል ነው ያለው። በሁለተኛ ክስ ደግሞ ተከሳሾቹ የማይገባ ጥቅም ለማግኘት ሲባል የአዋጭነትና የዳሰሳ ጥናት ሳይካሄድ እንዲሁም የቦርድ ውሳኔ ሳይሰጥበት ዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር የመብራትና የውሃ ቆጣሪ ለማምረት ከሕግ አግባብ ውጭ ውል ተይዟል። ኩባንያው ምንም አይነት እንቅስቃሴ ሳያሳይ የባንክ ዋስትና፣ የግንባታ ቦታ ኪራይ፣ ለሕንጻ ጥገናና መሰል በሚል ወጪ ከ210 ነጥብ ሁለት ሚሊዮን ብር በላይ በኮርፖሬቱ ላይ ጉዳት እንዲደርስ አድርጓል ተብሏል። በሶስተኛና በአራተኛ ክሶች ላይ የተነበበው ደግሞ ከዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር በተያያዘና በጥረት ኮርፖሬት ስር ያሉ አክሲዮኖችን ሁለቱ ተከሳሾች የኮርፖሬቱን ጥቅም ማስጠበቅ ሲገባቸው የባንክ ዳና የብድር ዋስትና ግዴታ በመግባት ከጥረት ኮርፖሬት አካውንት እንዲከፈል አድርገዋል። በዚህም ኮርፖሬቱ ወደ አንድ መቶ አርባ ዘጠኝ ሚሊዮን ብር የሚጠጋ ጉዳት ደርሶበታል፣ በሚል በዋና ወንጀል አድራጊነት ክስ መስርቶባቸዋል። በሁለተኛና በሦስተኛ ክሶች ላይ የዱቬንትስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ መስራችና ባለቤት አቶ ዳንኤል ይግዛው ተካተውበታል። ተከሳሾቹ በቀረቡት ክሶች ላይ መቃወሚያቸውን በጽሁፍ ለፍርድ ቤቱ ያቀረቡ ሲሆን ፍርድ ቤቱ በክሱ መቃወሚያና በተነሱ ነጥቦች ዙሪያ ብይን ለመስጠት ለግንቦት ሁለት ሺ አስራ አንድ ዓመተ ምህረት ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህር ዳር።